ቮይስ ኦፍ አሜሪካ የኢትዮጵያ አቪዬሽን አባት ተብለው የሚታወቁት ኮሎኔል ጃን ቻርልስ ራቢንሰን በክብር ታስበዋል። ቡናማው ጭልፊት በሚባል ተቀጥያ የጀብዱ ስም የሚጠሩት ኮሎኔል ሮቢንሰን በኢትዮጵያና በዩናይትድ ስቴትስ መካከል ያለው ግንኙነት እንዲጠናከር እጅግ የጎላ ሚና መጫወታቸው ይነገርላቸዋል። ኮሎኔል ሮቢንሰን ሁለተኛው የዓለም ጦርነት በተቀሰቀሰባቸው የመጀመሪያ ዓመታት የንጉሠ ነገሥቱን አየር ኃይል ለመመሥረትና ለማጠናከር ከፍተኛና የተዋጣ እገዛ ያደረጉ ከመሆኑም በላይ ዛሬ ስማቸው በዓለም አቀፍ ደረጃ በስኬትና በጥንካሬ ከሚጠራ ገናና አየር መንገዶች አንዱ ለሆነውና በአፍሪካ አቪዬሽን ግዙፉና ግንባር ቀደሙ የኢትዮጵያ አየር መንገድ መፈጠር መሠረት የጣሉ ባለሙያ እንደነበሩም ይነገርላቸዋል። ኮሎኔል ራቢንሰን ኢትዮጵያ ውስጥ ሲያከናውኗቸው የነበሩ ውጤታማና ፋናወጊ ተግባሮች አሜሪካም ውስጥ እየታወቁና ልዩ ትኩረት እያገኙ በመምጣታቸው በዩናይትድ ስቴትስ ጦር ኃይሎች ውስጥ በሚያገለግሉ ጥቁር ወታደሮች ላይ የነበረው የተዛባ አመለካከት በጠንካራ ገጽታ እንዲለወጥና የሚገባቸውን ክብር እንዲያገኙ የጎላ አስተዋጽኦ ማበርከቱን አዲስ አበባ የሚገኘው በኢትዮጵያ የአሜሪካ ኤምባሲ ዛሬ ያወጣው የፕሬስ መግለጫ ያስታውሳል። በዚህም በሁለተኛው የዓለም ጦርነት ውስጥ የተባበሩት ኃይሎች በሰሜን አፍሪካና የጣሊያን የጦር አውድማዎች ላይ ለተቀዳጇቸው አንጸባራቂ ድሎች ጉልሁን ገድል የፈጸሙ ጥቁር አሜሪካውያን ጄት አብራሪዎች ብቻ የተሳተፉበት የተስኪጊ የአየር ተዋጊዎች ግዳጅ እንዲሰማራ ቡናማው ጭልፊት ምክንያት ሆነዋል። ያኔ በኮሎኔል ሮቢንሰን የተቋጠረው ግንኙነት ዛሬ በአቪዬሽን መስክ ኢትዮጵያና ዩናይትድ ስቴትስ አጠናክረው ለቀጠሉት የንግድና የደህንነት ትስስር እንዲሁም የአየር ጣቢያዎች አስተማማኝነት የተቀናጁ ሥራዎች መሠረት የጣለ ሲሆን የኢትዮጵያ አየር መንገድ የአሜሪካ ኩባንያዎችና የዩናይትድ ስቴትስ የተለያዩ ተቋማት ትብብሮቻቸውን ማጽናታቸውና ማጥበቃቸውን የኤምባሲው የፕሬስ መግለጫ ይጠቁማል። በአሜሪካና በኢትዮጵያ አየር ኃይል መካከል እየተካሄደ ባለው ጠንካራ ግንኙነት ኢትዮጵያ የምትጫወታቸውን አካባቢያዊ የሰላም ጥበቃና ሰብአዊ ክንዋኔዎች ለመደገፍ ዩናይትድ ስቴትስ በቅርቡ ለኢትዮጵያ አየር ኃይል ሲ-130 ሄርኪለስ የማመላለሻ አይሮፕላን መላኳ ስለ ኮሎኔል ጃን ሲ ሮቢንሰን ውርስና ትሩፋት እማኝነት እንደሚቆም ኤምባሲው አመልክቷል። ጉለሌ መካነ መቃብር በሚገኘው የኢትዮጵያ አቪዬሽን አባት ኮሎኔል ሮቢንሰን መታሰቢያ ሐውልት ላይ የአበባ ጉንጉን ሲቀመጥ፣ ሥነ ሥርዓቱ የተመራው በኢትዮጵያ ካቶሊካዊት ቤተ ክርስቲያን የአዲስ አበባ ሜትሮፖሊታን ሊቀ ጳጳስ ብፁሕ ካርዲናል ብርሃነ ኢየሱስ ደመረው ሱራፌልና በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ራይነር ነበር። በመታሰቢያው ሥነ ሥርዓት ላይ በተጨማሪም ከዩናይትድ ስቴትስ አየር ኃይሎች የአውሮፓና የአፍሪካ እዙ ብሪጋዲየር ጄኔራል ዲተር ባሬይስ፣ ከኢትዮጵያ አየር ኃይል ብሪጋዲየር ጄኔራል አስፋው ማመጫ እንዲሁም የኮሎኔል ሮቢንሰንን ምንጭ ግዛትና ሌሎችም የዩናይትድ ስቴትስ ጦር አባላት በመወከል የሚሲሲፒ ብሔራዊ ዘብ አባላት ተገኝተዋል። ጃን ቻርልስ ሮቢንሰን ህዳር 17 1896 ዓመተ ምህረት በፍሎሪዳዋ ካራቤል ተወለደ። ኮሎኔል ጃን ቻርልስ ሮቢንሰን መጋቢት 17 1946 ዓመተ ምህረት በ50 ዓመት ዕድሜያቸው አዲስ አበባ ላይ አረፉ።